የሶስት ዓመት እስራት ተፈርዶበት ዝዋይ ማረሚያ ቤት የሚገኘው ጋዜጠኛ ተመስገን ደሳለኝ ሕመሙ ጸንቶበት ወደ ሆስፒታል ተወስዶ እንደነበር የገለጹት ቤተሰቦቹ የማረሚያ ቤት ባለስልጣናት የጤንነት ሁኔታውን አስመልክቶ መረጃ እንደከለከሏቸው አስታውቀዋል። በስም ማጥፋት፣ ህዝብን በማነሳሳትና ሀሰተኛ መረጃን በማሰራጨት ክስ የሶስት ዓመት እስራት የተፈረደበትን ጋዜጠኛ እስራት የመብት ድርጅቶች ሲያወግዙና ጋዜጠኛው እንዲፈታ ሲጠይቁ መቆየታቸው ይታወሳል። ተመስገን ከዚህ ቀደም በእስር ላይ የሕክምና አገልግሎት ተከልክሎ እንደነበረ የጋዜጠኛ ተሟጋች ቡድን ሲፒጄ በተደጋጋሚ ዘግቧል። ሄኖክ ሰማ እግዜር ማምሻውን እየተመስገንን ወንድም ታሪኩ ደሳለኝን አነጋግሯል። በደረሰን መረጃ መሰረት ከአንድ ቀን በፊት ታሞ እዛው ሆስፒታል፣ ባሱ መግባቱን ነበር የሰማ ነው። ከዛ ሰዎች ልከን ነበረ፣ ጓደኞቹ ልከን ነበረ በወቅቱ የሆስፒታሉ ሰዎችም ስለ በሽተኛው ምንም ነገር መናገር አንችልም አሉ። የማረሚያ ቤት ሰዎችም አናስገባም፣ ምንም መረጃ የለንም፣ አናቅምም አሉ እና በጣም እንደታመመ ሰምተናል። በህመም ላይ ነው የሚገኘውም የህመሙን አይነት ወይ ደግሞ የህመሙ ጥናት ምን ያህል እንደሆነ የምታውቁት መረጃ አላችሁ? ከአስራ አንድ ቀን በፊት ስናገኘው በጣም የጨጓራ ህመምና የገቡም የምንተባብሶበት ነበረ ያገኘ ነው እንግዲህ ምንም ከመገመት ውጪ ይህን ያህል ነው። ይህን ያመመው ሆስፒታል ራሱን አስቶ የሚያስወስደውን ነገር አላወቅንም። እንግዲህ እንዳመመው ማወቅ አልቻለም። በጣም ያሳሰበንም ያስጨነቀንም ነገር ስላገኘውም ህክምና ማናቅም፣ ስለታመምበትም ማናቅም፣ ምንም መረጃ የለንም። እስር ቤቱም ሊነግሩን ስላልቻሉ ይህን ያስጨነቀና የሰሞኑን ህክምናውን አስመልክቶ የማረሚያ ቤት ባለስልጣናትን አነጋግራችሁ ከሆነ ምን አይነት ምላሽ ሰጧችሁ? ስለሱ ሊያነሱ ሚቀርና መግባት አትችሉም ነው ያሉን ምንም የምናውቀው ጉዳይ ለመግባት ማትችል መጠየቅ ማትችልም ስለሱ መናገርም አንችልም ያሉ ይነግሩን አልፈለጉም። እንግዲህ እንደሚታወቀው ወንድም ተመስገን ደሳለኝ የሶስት አመት እስራት ተፈርዶበታል። ምን ያህሉን አጠናቋል? ምናልባት የአመክሮ ጥያቄውስ ሁኔታ አስመልክቶ እሱ እንዳልጠየቀ ሰምተናል። ያለው ሁኔታ ምንድን ነው? እንግዲህ አንድ አመት ከሁለት ወር ሆኖታል። በፍር ላይ የተፈረደበት ሶስት አመት ነው። አመክሮ ተገንገን ብለውት ነበር ግን ከዚህ መንግስት ለመገምገም ህልኔ አያፈቅድልኝም አመክሮ ብሎ አመክሮ አልተገመገመም እንግዲህ አስር ወር ይቀረዋል ማለት ነው በተሰረደበት መሰረት በጣም ነው የማመሰግነው የኢትዮጵያዊ ጋዜጠኛ ተመስገን ደሳለኝ ወንድም ታሪኩ ደሳለኝ ቤተሰቡ በተመስገን የጤና ሁኔታ አስመልክቶ ስጋት እንደገባው የገለጸበት ነው አመሰግናለሁ ታሪኩ እሺ እኔም አመሰግናለሁ